ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1925 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የቅዳሜ ጥቅምት 9 2017 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። በመስተንግዶው ቆንጅታዬ አብሬያችሁ አመሻለሁ። የፕሮግራሙ አቀናባሪ ደግሞ ንጉሶ ታምሬ ነው። እንደ ሁልጊዜው በዓለም ዜና ዝግጅታችንን እንከፍታለን። በማስከተል በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ዙሪያ ያለው ነፃነት ለተከታታይ 14 ዓመታት ማሽቆልቆሉን የፍሪደም ሃውስ ዓመታዊ ሪፖርት አስታውቋል። ኢትዮጵያም በጥናቱ ከተካተቱት ሀገራት መካከል አንዷ ነች። ይህንን ዘገባ ለዛሬ ይዘንላቸዋል። በኢትዮጵያ የአፋር ክልል ፈንታሌ ደገምገም እያደረገ ያለውና እስከ አዲስ አበባ የሚሰማው የመሬት መንቀጥቀጥ ዙሪያ ያሉ የተለያዩ ጉዳዮች በዘርፉ ባለሙያዎች ሰፋ ብለው ይተነተናሉ። በሁለተኛው አጋማሽ ደግሞ እንደተለመደው ሳምንታዊው የሙዚቃ ቃና ለመዝናኛችሁ ተሰናድቷል። እነዚህን ይዘን አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን ወደ ዓለም ዜና እናልፋለን። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። የሶማሊያው ፕሬዝዳንት በሀገራቸው ጸጥታ እያስከበሩ ወዳሉ ሀገራቶች የሚያደርጉትን ጉብኝት ጀመሩ። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ዛሬ ቅዳሜ ዩጋንዳ ካምፓላ ገብተዋል። የአሁኑ ጉብኝታቸው በሶማሊያ ጸጥታ በሚያስከብሩ አራት ሀገራት ከሚያደርጉት የመጀመሪያው ነው። ፕሬዚዳንቱ በካምፓላ ከዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ጋር በጋራ ጉዳዮችና በአፍሪካ ሕብረት የሶማሊያ ተልእኮ ሽግግር አትሚስ ዙሪያ እንዲሁም ቀጠና የሰላምና መረጋጋትን በት መለከተ እንደሚወያዩ የሶማሊያ ፕሬዝዳንት ቤተ መንግስት መግለጫ አስታውቋል። ሀሰን ሼክ መሐመድ በቀጣይ በአፍሪካ ህብረት የሶማሊያ ተልዕኮ አባል ሀገራት ወደሆኑት ብሩንዲ፣ ኬንያና ጅቡቲ ይጓዛሉ። የሶማሊያው ፕሬዝዳንት ቃል አቀባይ አብዱልቃድር ዲጌ ለአሜሪካ ድምጽ የአፍሪካ ቀንድ ፕሬዚዳንቱ ኢትዮጵያን አይጎበኙም ሲሉ ተናግረዋል። በሶማሊያ በሺዎች የሚቆጠሩ የኢትዮጵያ ወታደሮች ጸጥታ ለማስከበር የተሰማሩ ቢሆንም ነገር ግን በጎርጎሮሲያኑ 2024 መግቢያ ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የተፈራረመችው አጨቃጫቂ ውል ሶማሊያ ሉዓላዊነቴን ጥሳለች በሚል አስቆጥቷታል። የኢትዮጵያ ሰራዊት በፊታችን ታህሳስ ሙሉ ለሙሉ ከሶማሊያ ለቅቆ የሚወጣ ሲሆን ሁለት የሶማሊያ ባለስልጣናት ምንጮች ግብጽ በሶማሊያ የአፍሪካ ቀንድ ሰላም አስከባሪ ተልእኮ አባል ለመሆን ጥያቄ ማቅረቧል ዋን አረጋግጧል። የሶማሊያው ፕሬዚዳንት ቃል አቀባይ አብዱልቃድር ዲጌ በሶማሊያ ቀጣዩ የሰላም አስከባሪ ማን እንደሚሆን መታየቱ ገና እንደቀጠለ ነው ብለዋል። የኬንያ ፍርድ ቤት የምክትል ፕሬዝዳንት ምርጫውን አገደ። የኬንያ ሕግ አውጮች የሀገሪቱ የቀድሞ ምክትል ፕሬዝዳንት ሪጋቲ ጋቻጓን በከባድ የሥነ ምግባር ጉድለትና ፕሬዝዳንቱን በማቃለል ክስ ከስልጣናቸው እንዲነሱ በማድረግ ፕሬዝዳንት ዊሊያም ሩቶ ለተተኪ ምክትል ፕሬዝዳንትነት እጩ አድርገው ያቀረቧቸውን በማጽደቅ ድምፅ ከሰጡ ከአንድ ቀን በኋላ የኬንያ ፍርድ ቤት አዲሱም ምክትል ፕሬዝዳንት አግዷቸዋል። ሩቶ ምክትል ፕሬዝዳንት ጋቻጓ ከስልጣናቸው እንደተነሱ የምክትል ፕሬዝዳንትነቱን ስልጣን ሹመት ለማካሄድ ጊዜ አላጠፉም። ተተኪ ፕሬዝዳንት ለመምረጥ ተጨማሪ የሁለት ሳምንት ጊዜ ነበራቸው። ዊሊያም ሩቶ ምርጫ ለማድረግ ምክትል ፕሬዝዳንት ጋቻጓን እንዲተኩ የሀገር ውስጥ ጉዳይ ሚኒስትር ኩቱሬ ኩንዲኪን በፍጥነት ለእጩነት ያቀረቡ ሲሆን ከሰዓታት በኋላ የኪንዲኪ ሹመት ያለምንም ድምጸ ተአቅቦና ተቃውሞ በ236 የብሔራዊ ምክር ቤት አባላት ድምጽ ጸድቋል። ፍርድ ቤቱ አርብ ዕለት በሰጠው ብይን የቀድሞው ምክትል ፕሬዝዳንት ጋቻጓ በመተካታቸው ዙሪያ የተወሰደውን እርምጃ በመቃወም ያቀረቡት አቤቱታ የህዝብ ጥቅም ጥያቄዎች ዙሪያ ጠቃሚ የህግ ጥያቄ አስነስቷል ብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የእስራኤሉ ጠቅላይ ሚኒስትር መኖሪያ ቤት ላይ ጥቃት ተቃጣ። የኢራኑ መሪ ባለፈው ዓመት በጎርጎሮ ሳያኑ ጥቅምት 7 ሐማስ የፈጸመው አሰቃቂ ጥቃት ዋና የዕቅዱ መስራች የሆኑት የሐማሱ መሪ መገደላቸውን ተከትሎ ሐማስ ከእስራኤል ጋር የሚያደርገውን ትግል እንደሚቀጥል ቃል በገቡበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤትን ኢላማ ያደረገ የድሮን ጥቃት ምንም አይነት ጉዳት ሳያደርስ መክሸፉን የእስራኤል መንግስት ዛሬ ቅዳሜ ተናግሯል። በአንጻሩ በጋዛ የሆስፒታል ባለስልጣናትና የአሶሺየትድ ፕሬስ ዘጋቢ እንደገለጹት እስራኤል በፈጸመቻቸው የተለያዩ ጥቃቶች ህፃናትን ጨምሮ በትንሹ ሀያ አንድ ሰዎች ተገድለዋል። ዛሬ ቅዳሜ ማለዳ ከሊባኖስ አቅጣጫ የመጣውን የሰው አልባ ድሮን ጥቃት የሚያስጠነቅቁ ድምጾች በእስራኤል በከፍተኛ ሁኔታ ሲጮሁ ነበር ያል። የተባለው የእስራኤል መንግስት ቃል አቀባይ መግለጫ፣ ጥቃቱ በተፈጸመበት ወቅት በቂሳሪያ በሚገኘው የጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤት እሳቸውም ሆኑ ባለቤታቸው እንዳልነበሩ አስታውቆ በሰው ህይወት ላይ የደረሰ ጉዳት የለም ብሏል። በመስከረም ወር የየመን ሁቲ አማጽያን የኔታንያሁ አውሮፕላን በቴል አቪቭ በሚገኘው ቤን ጉሪዮን አየር ማረፊያ ሰርፍ ባሊስቲክ ሚሳኤል ማስወንጨፋቸው ይታወሳል። የኔታንያሁ መኖሪያ ቤትን ኢላማ ካደረገው የድሮን ጥቃት በተጨማሪም ቅዳሜ ማለዳ ላይ በሰሜን እስራኤል ከሊባኖስ የተነሱ ወደ 55 የሚጠጉ ኢላማዎች ላይ መተኮሱን የእስራኤል ጦር አስታውቋል። የተወሰኑት መክነዋል የተባለ ሲሆን በሰው ላይ የደረሰ ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። በመጨረሻም የቡድን ሰባት መከላከያ ሚኒስትሮች ጉባኤ ተጀመረ። በመካከለኛ ምስራቅ ያለው ግጭት እየተባባሰና የዩክሬን ጦርነት ሶስተኛ ክረምቱን እየያዘ ባለበት በዚህ የውጥረት ወቅት የቡድን ሰባት አባል ሀገራት መከላከያ ሚኒስትሮች ጉባኤ በጣሊያን ተጀምሯል። የቡድን ሰባት አባል ሀገራቶች ወቅታዊ ፕሬዝዳንትነቱን የያዘችው ጣሊያን የሰሜን አትላንቲክ የቃል ኪዳን ጦር ኔቶ መቀመጫ በሆነችው ኔፕልስ ጉባኤውን እያስተናገደች ነው። ለኔቶ ኃላፊ ማርክ ሩቴ እና ለአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ለሆኑት ጆሴፍ ቦሬል እንዲሁም ለጉባኤው ታዳሚዎች አቀባበል ያደረጉት የጣሊያኑ የመከላከያ ሚኒስትር ጉአዶ ክሬሴቶ ዛሬ እዚህ መሰባሰባችን ዴሞክራሲያዊ ስርዓታችንን ለመገደብ ለሚጥሩ ሁሉ ጠንካራ መልእክት ያስተላልፋል ብዬ አምናለሁ በማለት ተናግረዋል። ጉባኤው በዋናነት የዩክሬን ጦርነት ላይ ትኩረቱን ቢያደርግም በአፍሪካና በፓስፊክ እስያ የጸጥታ ጉዳዮች ላይም የሚወያይ ይሆናል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ጥቅምት ዘጠኝ ፕሮግራማችንን ነው እየተከታተላችሁት ያላችሁት። ዝግጅታችንን ከአጭር ሞገድ እና ከኢትዮ ሰዓት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልትከታተሉ ትችላላችሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማነች። ወደ መሰናዶቻችን በቀጥታ እንዘልቃለን። የፍሪደም ሃውሱ የዲጂታል ነጻነት ዓመታዊ ሪፖርት በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ላይ ያለው ነጻነት ለተከታታይ ለ14 ዓመታት ማሽቆልቆሉን ፍሪደም ሃውስ የተሰኘው ተቋም ባወጣው ዓመታዊ ሪፖርት ላይ አመልክቷል። በዚህ ጥናት ከተካተቱ ሀገራት ውስጥ 41 በሚሆኑት በያዝነው ዓመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገው እና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን ይሆን ዘንድ ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያም በጥናቱ ከተካተቱት ሀገራት አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት፣ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች ከሚታገዱበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ የተነሳ የአካል ጉዳት ከሚደርስባቸውና ከሚገደሉበት ሀገራት ተርታ ተመድባለች። ይህንን ሪፖርት የተመለከተው ባልደረባችን እንግዲ ወልዴ ከቪኦኤዋ ቬሮኒካ ባልዴራስ ኢግሌሲያስ ዘገባ ጋር አጣምሮ ተከታዩን አሰናድቷል። በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነፃነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሀውስ ዓመታዊ ጥናት እንዳመለከተው ኢትዮጵያ የማኅበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓገሉበት፣ የመንግሥት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማኅበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት በኢንተርኔት አጠቃቀም ረገድ ኢትዮጵያ ነፃ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በሰባ ሁለት ሀገራት ባደረገው ጥናት መሰረት የድረ ገጾች መገደብ፣ የማኅበራዊ ሚዲያው ላይ የሚታየው ገደብ በኢንተርኔት ላይ የሚሰሩ የማኅበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካሽ ነው ብሏል። ኬያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው። በመላው ዓለም ምርጫ የሚካሄድባቸውን አርባ አንድ አገራት ተመልክተናል። ፓርቲዎችና እጮች የተለያዩ መልእክቶችን ለማስተላለፍና ብዛት ያላቸውን ድምፅ ሰጪዎች ለማግኘት ሰው ሰራሽ ልህቀትን መጠቀማቸውን ታዝበናል። ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምፅ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክለው ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝደንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዋ ሱቦአንቶ አረብኛ ቋንቋ መናገር እንደማይችሉ እየታወቀ ሙስሊም ድምፅ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተዘራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማኅበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር። በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳጣት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቀረብም ጥቅም ላይ እየዋሉ ነው። ቢሆንም በፍሪደም ሀውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሚኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት አስር ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነፃነት ገዳቢ ሀገር አይደለችም። የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግ በማድረግና በመከታተል ላይ ነው። የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክተዋል። በአፍሪካዊቱ ዛምቢያ የሚገኙ የሲቪል ማኅበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሰዋል። በአሜሪካ ፕሬዚደንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሀሳቦች የሚስተናገዱበትና ነፃ መሆኑን ጥናቱ አመልክቷል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳሽ መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውሱ ባልደረባ ኪያን በስቲንሰን ያስጠነቅቃሉ። እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደግፉ ተዋንያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጠራቸውን ተመልክተናል። በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተካተቱት ሰባ ሁለት ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክሟል። ቻይና እና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ አገራት ሆኖ ተመዝግበዋል። በግል ኔትወርኮች ወይም ቪፒኤን ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብአዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ ሶስት አራተኛ በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ አስር ዓመት በሚደርስ እስራት ተቀጥተዋል። በ43ቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁሟል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ፣ የምርጫ ውጤቶች ወደተፈለገው እንዲያጋድሉ ድምፅ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምፃቸው ተሰሚነት እንዳያገኝ አድርገዋል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱርና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሀውስ ጥናት አመልክተዋል። ጥራት ያለው እና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ፣ ሀሳባቸውንም እንዳይገልጹ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክተዋል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7 በመቶ የሚሆነውን ህዝብ የሸፈነው ጥናት 35 በመቶ የሚሆኑት ነፃ እንዳልሆኑ አመልክተዋል። 17 በመቶ የሚሆኑት ተጠቃሚዎች ብቻ ነፃ እንደሆኑም ተመልክተዋል። በዓለም አምስት ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሠረት 79 በመቶ የሚኖሩት ፖለቲካዊ፣ ማኅበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው ሀገራት ነው። በጥናቱ መሠረት 67 በመቶ የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት አገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4 በመቶ እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ሕዝብ ወይም 86 በመቶ የሚሆነው ሕዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ሕዝቡ 5.5 በመቶ እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4 እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግሥት ባለሥልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግሥትን አስተያየት ካገኘን ይዘን እንቀርባለን። እንግዲህ ወልዴን ለዘገባው እናመሰግናለን። በመቀጠል ደግሞ ደገም ገም እያደረገ ያለው የመሬት መናወጥ በባለሙያዎች ይተነተናል። ኢትዮጵያ ለመሬት መንቀጥቀጥ ምን ያህል የተጋለጠች ናት? ከሰሞኑ በአዋሽ ፈንታሌ አካባቢ ከአንድ ወር በላይ የቆየ የመሬት መንቀጥቀጥ እየተከሰተ ነው። ከአዋሽ ፈንታሌ አካባቢ የተነሳው የመሬት መንቀጥቀጥ ንዝረቱ በአዲስ አበባ ከተማና በሌሎችም አካባቢዎች በተደጋጋሚ ተሰምቷል። የኢትዮጵያን ቀጣይ የመሬት መንቀጥቀጥ ተጋላጭነትና አደጋው በተለይ በከተሞች አካባቢ ቢከሰት ጉዳቱን መቀነስ የሚቻልበትን መንገድ በተመለከተ የዘርፉን ባለሙያዎች በማነጋገር ኬኔዲ አባተ ተከታዩን ትንታኔ አዘጋጅቷል። በአፋር ክልል ዞን ሶስት በምትገኘው አዋሽ ፈንታሌ ወረዳ የተከሰተው የመሬት መንቀጥቀጥ አደጋ ከአንድ ወር በላይ መቀጠሉን የአካባቢው ነዋሪዎችና የዘርፉ ተመራማሪዎች ይገልጻሉ። በአካባቢው እየተከሰተ ያለው የመሬት መንቀጥቀጥ 165 ኪሎሜትር ርቀት ላይ በምትገኘው በአዲስ አበባ ከተማና በሌሎችም ከመሬት መንቀጥቀጡ መነሻ ጀምሮ በዙሪያው ተመሳሳይ ርቀት ላይ ባሉ ስፍራዎች ንዝረቶችን ፈጥሯል። በአዋሽ ፈንታሌ የመሬት መንቀጥቀጡ መቀጠሉን የሚገልጹት የአካባቢው ነዋሪዎች ይህም የተለያዩ ጉዳቶችን እያስከተለ እንደሚገኝና ቀጣይ ስጋትም መፍጠሩን ተናግረዋል። ኑሪ ሹክና አስተያየታቸውን ከሰጡን የአዋሽ ፈንታሌ ነዋሪዎች አንዱ ናቸው። ከጀመረ ወር ከምናምን ይሆናል እና እስከዛ ድረስ ያው መሬቱ ደግሞ በጣም የተናቀ ነው። መሬት ደግሞ እንደ ከባድ መሳሪያ ይዘዋል። እንደ ከባድ መሳሪያ ስጦ ይላል። በወር ከምናምን ጊዜ ውስጥ እንዲያው በየቀኑ ይንቀጠቀጣል። ስሜቱ አለ ወይስ በየስንት ቀኑ ነው የሚሰማው? በዚህ ሳምንት ነው። አንዳንድ ቀን አልፎ እያለ ነበር። አንዳንድ ቀን ያሳልፋል ነው። አዲስ ከዚህ በፊት ያልነበረ ነው። ሌላው የአካባቢው ነዋሪ ፍቅሩ ማሞ ደግሞ ተከታዩን ብሏል። እዛው አካባቢ ነኝ። የተጀመረ አንድ ወሩ ነው አንድ ወር ከምናምን ነው። አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ የሌላቸው ቤቶች ናቸው፣ በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተክቦ የድሮ ቤቶች እንደዛ ናጅገሮች ናቸው። ጉዳት እየደረሰ ነው። አንዳንድ ቦታ ላይ የመሬት መሰንጠቅ አለ። መሬት በሰንጥቁ ደግሞ ከሌላ ውሃ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው። እየተናዱ ያሉ ጋራዎች አሉ እና ያው ሰዎቹ አካባቢውን ለቀው አሉ። አብዛኛው ከተማው ሰው አልባ የሚመዳል በጣም ሁሉም ፈርቶ እየሸሸ ነው። ከከተማው እየወጣ ነው ያለው። ምን ከተማ ነው? ከተማው ወደ አዋሽ ፈንታሌ ሳቡሬ ይባላል አፋር ክልል ውስጥ በመጀመሪያ በትንሹ የነበረው ነገር እየጨመረ እየጨመረ እየጨመረ እየመጣ ነው። አሁን ክፍተቱ ማለት ነው እና አራት ሰዓት ሙሉ ደግሞ ዝም ብሎ የሚንቀጠቀጥባቸውም አካባቢዎች አሉ እዛው አካባቢያችን ላይ ሆኖ ይለያያል የመንቀጥቀጡ ሁኔታ እኛ ጋር በሶስት ቀን አንዴ በአራት ቀን አንዴ ነው ሀያ አራት ሰዓት ደግሞ የሚንቀጠቀጥበት ቀን አለ። አሁን እዛችሁ አካባቢ ላይ ሆኖ ማለት ነው በአካባቢው በ1973 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የጂኦ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ቀጣይነት አብራርተዋል። የእኛ ተቋም ይህንን እየተከታተለን የቆየው እስካሁን የተመዘገበው በሬክተር ስኬል አምስት ነጥብ ሶስት ነው እና ከዚያም በታች አራት ነጥብ ዘጠኝ አራት ነጥብ ስምንት ምን እንደዚያም እና ብቻ በአዲስ አበባ አካባቢና በሌሎች ከተሞች ያው እየተሰማ ነው ያለው እና እንግዲህ ቦታው መነሻውን አውቀነዋል። ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ እንደ አስር ኪሎ ሜትር እንደዚህ በፍበረር የሚሆን አካባቢ ነው። አሁንም እየተካሄደ ነው ያለው። መንስኤውም ያው ከዚህ ከስምጥ ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥና የቅልጣለት ወደ ላይ እየሰረገ ስለሚመጣ ነው ከጥልቀት ከስር ከመሬት ክርስ አካባቢ እና ይህ እንቅስቃሴ እየቀጠለ ነው እና አሁን እንግዲህ እንደ እኛ እንደ ባለሙያ ያው ቦታው ታውቋል። ንዝረቱም በቅርብ ርቀት እየተሰማ እንደሆነ ይታወቃል። እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም። ግን ምንድን ነው ምን ሊሆን እንደሚችል ስለማይታወቅ ለሕዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው። ቦታው ከየት እንደሚመጣ ታውቋል። ያው ንዝረቱ እየተሰማ ነው። በዚሁም ሊቀጥል ይችላል፣ የተወሰነ ጊዜ ሊቆምም ይችላል። እና ይህንን አውቆ እንደ መንግስትም፣ እንደ ህዝብም፣ እንደ ባለሙያም ሁሉም የየድርሻውን እየተወጣ ግጅት እያደረጉ መቀጠል ያስፈልጋል ማለት ነው። በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪ እና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በተራዘመ ሂደት በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ አብራርተዋል። የመሬት መንቀጥቀጥን ክላሲፊኬሽን ስንወስድ ኛው አነስተኛ የሚባሉት ውስጥ ነው የሚወድቀው። አምስት በታች እስካሁን ኦከር ያደረጉት አምስት በታች፣ እንግዲህ አራት ነጥብ ዘጠኝ በኦክቶበር ስድስት ላይ የሆነው ክሎስ ቱ ሞደሬት ነው። ሊኔኒኬዝ አሁን እነኚህ ያሉት ከፍተኛ በጣም ደካማ ሕንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያሉ ቤቶች ካርገዋል። የእነዚህ የዚህን ሰሞኑ ማለት ነው። የሚገርመው ግን ብዛቱ አላቋረጥም። ዛሬም ነበረ። ሰዎች ትንሽ ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ተመሀከር ሬፕቸር ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኝህ ትንሽ ማለትም አራነቱ አምሳ ስድስት ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው። የመሬት ሲሰነጠቅ ቀስ ቀስ እያለ በትንሽ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እነ ወቅቱ ልካለን የታፈነ ነገር አሁን አንድ ትልቅ አንድ የታፈነ ነገር ከሚወጣ ቀስ ያለ ሬሊዝ እያደረገ ነው። በሳይንሱ ጥሩ ምልክ መጥፎ አይደለም፣ ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻልም። አንድ አሁን የምናወራቸው የተለያየ ፎልቶች ፎልቶች በተለያየ ቦታ አኪሚሌት አድርጎ በቃ እነኚህ ደከም ደከም ሲሉ አንድ ተለቅ ያለም ነገር ሊመጣ ይችላል። ግን በቤዚክ ሳይንሱ ትንሽ ሬሊዝ ማድረጉ እንደ ክፋት አይታል። ግን ያ ጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይህን ስሙን ካልሆን ጋር ተያይዞ ቢሆን ከዚያም በኋላ ይመጣል። በቃ ቀኑን ነው የማናውቀው። ኢትዮጵያ በታሪኳ የመሬት መንቀጥቀጥ ክስተቶችን ማስተናገዷን የሚገልጹት ዶክተር መሰለ ኃይሌ ስምጥ ሸለቆ የሚያገኛት በመሆኗ ይህ የመሬት መንቀጥቀጥ ወደፊትም እንደሚኖር ተናግረዋል። በአዲስ አበባ ከተማ ደግሞ ሰባት ነጥብ አራት ሬክተር ስኬል የሚመዘገብ ከባድ የመሬት መንቀጥቀጥ ሊከሰት እንደሚችልም የጥናት ውጤቶች እንደሚያመለክቱ አስረድተዋል። ይሄ ጥሩ ማስጠንቀቂያ ነው። መሬት መንቀጥቀጡ ሌም ነበር በአገሪቱ በጣም ደርሰዋል። ከዚህ በፊት በታሪክ አለን። ለምሳሌ በጣም በቅርብ ጊዜ መቶ አመት እንኳን ብንወስድ ስድስት ነጥብ ስምንት ስድስት ነጥብ ስምንት ማለት አሁን ኦከር ባደረጉት እንግዲህ በሺዎች በመቶ ሁለት መቶ እጥፍ እንደማለት ነው። የካራ ቁሬም እንደዚህ አስራ ዘጠኝ መቶ ሀምሳ ሶስት ስድስት ነጥብ ስድስት አስራ ዘጠኝ ስድሳ ሰርዶ ስድስት ነጥብ አራት እንግዲህ ሶስት እንደዚህ የተለያየ ሞሜንት ምንላቸው አሉ። የመሬት መንቀጥቀጥ አላት ኢትዮጵያ፣ ምንም ሪፍት ቫሊ እስካለ ድረስ ሁሌም ይኖራል፣ ትልቅም ይኖራል። ለምሳሌ በመቶ አመት ውስጥ ስድስት ነጥብ ስምንት መቶ ኪሎ ሜትር ርቀት ላይ ደርሷል። ያ ማለት ወደ ሰባት ሺህ ቶም ኦፍ ቲኤንቲ ነው እንጂ አሁን እዚህ አንቀጠቀጠችም በቀደም ወደ መቶ ስልሳ ዘጠኝ ቶንስ ኦፍ ቲንቲ ይሄኛው ደግሞ ሰባት ሺ እና መቶ ስራ ዘጠኝ መውሰድ ነው እና እንደሱ አይነት የመሬት መንቀጥቀጥ ምሳሌዎች አሉ። በስታስቲከል ደግሞ አንድ ጥናት እኔም አድርጌ ነበር እንደ ትምህርት ፓርት ሰባት ነጥብ አራት ለአዲስ አበባ ሊደርስ ይችላል። ስታስቲከል ይሄ የጉተንበርግ ሪሌሽን ሚሉታል ከዚ ፊት ወከር ያረጉ ጥናርስ ከአርገ ስታስቲከሊ ሰባት ነጥብ አራት ሰባት ነጥብ አራት ማለት እንግዲህ ሀይቲን አፍርሶ ሁለት መቶ ሰላሳ ሺህ ሰው የሞተበት ሰባት ነጥብ ሁለት ነው። ኦቤ ጃፓንን የሚያክል ለእርዝጎ የተዘጋጀ አገር ስድስት ሺህ ሰባት መቶ ሰው ሞቶ የሰማንያ ቢሊዮን ያህል ጉዳት ህንፃ የፈረሰው እና ድልድይ የፈረሰው ሰባት ነጥብ ሁለት ነው። ኢትዮጵያ ለአዲስ አበባ ሰባት ነጥብ አራት ሞክር ሊያደርግ ይችላል። አዲስ አበባን ጨምሮ የኢትዮጵያ ልዩ ልዩ አካባቢዎች ለመሬት መንቀጥቀጥ ተጋላጭ መሆናቸውን ከግምት በማስገባት አዲስ የሚገነቡ ህንጻዎች ሊደረግላቸው ስለሚገባው ጥንቃቄ እና ነባሮቹ ላይ ሊደረግ ይገባል ስላሉት የማጠናከር ስራም ዶክተር መሰል አብራርተዋል። ከህንጻ አሰራራችን ጋር ደግሞ ሲታይ፣ ለምሳሌ በሀያ አስር ላይ ጥሩ ውንትኖች አሉ ምሳሌ አለ። በዓለም ላይ እንደ መማሪያ የሚወሰድ ቺሌ ላይ ስምንት ነጥብ ስምንት እርዝ ኬክ ኦከር አረገ ቺሌ በጣም ትልቅ ነው ስምንት ሀይቲን በዛን ጊዜ ሰባት ነጥብ ሁለት ኦከር አረገ አስታውሳላችሁ። ያላችሁ ሁለት መቶ ሰላሳ ሺህ ሰው ሞተ። ኦልሞስት ዋና ከተማው ፕሪንስም ሌሎችም ፈረሱ እንዳለ። ቺሌ ላይ ግን ያ ስምንት ነጥብ ስምንቱ አምስት መቶ ሀያ አምስት ሰው ነው የሞተው። ምንድን ጥሩ ዝግጅትና የህንፃ ዝግጅት ያለበት በእርግጥ ወደ ገጠር ኦከር ሲያደረግ ከተማ ኦከር ሲያደርግ ይለያያል። ይሄ ራሱ መርዝ እኮ ካሁን አዋሽ ኦከር ያደረገው አዲስ አበባ መካከል የፍልሃው ቢሆን ኖሮ ያንን ኦከር ያደረገው ያው ሚሩ ነገሮች ይኖራሉ። ግን ዞሮ ዞሮ እኛ በቂ ዝግጅት የህንፃ ዲዛይኑ ላይ ያለ ድክመት፣ ዲዛይኑ እንኳን ኮዱ ጥሩም ቢሆን መሀንዲስ ችሎታ እና ያንን በደንብ በሳይንሳዊ መንገድ ዲዛይን የማድረግ ከዚያ ደግሞ ዝርዝሮች ይፈልጋሉ። ትልቁ ነገር እንግዲህ ያው ህንፃዎቹን ዲዛይን ኮድ አለን። ከሰባሰባ ሰባት በፈረንጆች ጀምሮ ያንን የተሰሩትን ሳንቶ አዲሶቹን በጣም በጥንቃቄ ዲዛይኑን በጥንቃቄ መስራት፣ ዲቴይሊንግን መስራት፣ ህንፃው ሲሰራ ደግሞ መቆጣጠር በደምብ አንዱ ውስጥ ነው። ላለፉት ደግሞ ሬትሮፊቲንግ ይባላል። ኢቫሉዌት ይደረጉና ባለው ሳይንስ ለምሳሌ ኮቤ ከጃፓን ኮቤ ኤርስኩዌክ በኋላ ዘጠና ስድስት እና ዘጠና ሰባት እኔ ትምህርትም ጨርሼ ልክ ኮንሰልተንት ጋር የተቀጠርኩበት ጊዜ ነበረና በቃ ያሉት ህንፃዎች ኒክሌር ቼክ ማለት ነው። የሰራ ነው። እንዲህ አይነት ነገሮች ያስፈልጋሉ እና ብዙዎች ህንፃዎች ተጠናክረዋል። ቢያንስ ብዙ ሰው የሚሰበሰቡባቸው እንደ ስቴዲየም ያሉ፣ እንደ ቤተ ክርስቲያን፣ እንደ መስጊድ፣ ስብሰባ አደራሽ፣ ኢምፖርታንት የሆኑ ሆስፒታሎች፣ የኮማንድ ሴንተር ያለባቸው የሀገሪቱ አመራር ያለበት የካምፓኒዎች ኢምፖርታንት ሴት ያለበት፣ መርዛማ የሆኑ ነገሮች ያሉበት ቦታ፣ የቴሌ ኮሚኒኬሽን ህንፃዎች የግድ ተጠምቶ መጠናከር ይኖርባቸዋል። ከህንፃ ጋር የአዋሽ ፈንታሌው የመሬት መንቀጥቀጥ ስለ ክስተቱ መኖር ጥሩ ማስተማሪያ ነው የሚሉት ፕሮፌሰር አታላይ አየለ በበኩላቸው መንግስት ምክረ ሀሳቦችን ለመተግበር ዝግጁ መሆን እንዳለበት አስገንዝበዋል። የጊዜ ሲፈጠሩ በሚዲያም እንደዚህ በእናንተም በቫይስ ኦፍ አሜሪካ በተለያዩ ሚዲያዎች እኮ እንደዚህ ስንናገር ኖረናል እኮ እና የሚሆን አይመስለውም ሰው ባለሙያው ራሱ ሲቪል መሐንዲሶችም ህዝቡም እንደዚሁ እኛ ሀገር የሚፈጠር አይመስለን ነበር። አሁን ይሄ ይሄ እንደውም እንደ መልካም አጋጣሚ ተወስዶ የምንለው ነገር እውነት እንደሆነ መሬት መንቀጥቀጥ ሆነ የእሳተ ገሞራ ፍንዳታ አደጋ ሊመጣ እንደሚችል ኢትዮጵያ ውስጥ መማር አለብን። ሊያስተምረን የሚችል ክስተት ነው ይሄ። ትምህርት ይሆነናል በኋላ የግንባታ ጥራትንም የመጠበቅ አሁን የከፋነ ጉዳት ያደርሳሉ ብለን አንጠብቅም። ለምን ርቀት አለዋ መቶ ምናምን ኪሎ ሜትር ላይ የተፈጠረ ያለ ነገር ስለሆነ የቅልጥ አለትም ስለሆነ ደግሞ ከሱ ምክንያት የመጣ ስለሆነ የመሬት መንቀጥቀጦቹ እስካሁን ካየናቸው መጠኖች ይጎላ ከዚያ ከፍ ይላል ብለን አንጠብቅም። ግን ይሄ አስተማሪነቱን አስምረንበት የመንግስት ተቋማትም በቃ ይሄ አደጋ ሊመጣ እንደሚችል ማወቅ ያለባቸው ይመስለኛል ህዝብም እንደዚያው ሁሉ ጊዜ አዲስ ነገር ይሆናል ሲመጣ እንጂ እኮ ከዚህ በፊት የአዲስ ነገር አይደለም። አፋር ውስጥ ከዚህ የበለጠ ክስተት ተስተናግዶ ያውቃል በእሳተ ገሞራ በዘጠና ሰባት ምርጫ ጊዜ እንደውም ከፍተኛ የሆነ ክስተት ተፈጥሯል አፋር ውስጥ ቅርቡ ጊዜ ማለት ነው። ግን አብዛኛው ሰው ስላልሰማው ከሳይንሳዊ ምርምርነቱ ባለፈ ምንም የጎላ አሻራ ትቶ አላለፈም፣ ህዝቡ ዘንድ አይታወስም ማለት ነው። ለእኛ አዲስ አይደለም እንደዚህ አይነት ክስተት በየቀኑ የምንመዘግብ በየቀኑ የምንተነትን ከሄድ ቦታ እንደመጣ ምን ያክል መጠን እንዳለው እንኳን አይደለም የኛን ከአሁን ከቱርክ ሁሉ የሚነሳውን እኛ አካባቢ ያሉት መሳሪያዎች ይህንን በየቀኑ ትንታኔ እና ሎኬሽን ሁሉ እናደርጋለን። ማለት ይህንን መስራት የሚያስችል የሰው ኃይልም ሆነ የተቋም ብቃት ያለው በአዲስ አበባ ዩኒቨርሲቲ የኛ የጂኦፊዚክስ ሰብ ሳይንስ እና ሳይንት ተቋም ማድረግ የሚችል ተቋም አለ። እኛ እንደ ባለሙያ የምጠበቀብንን እየሰራን መረጃም እየሰጠን ነው። ግን የባሰ ቢመጣ ሌላው የሚመለከተው ምን ዝግጅት አድርጓል ሰዎችን የሚያፈናቅል ነገር ቢመጣ እንግዲህ መረጃ መስጠት ከተጀመረ ቆየ፣ ከሁለት ሳምንት በላይ ሊሆን ነው እና ሀቁ ይሄ መሆኑ ከታወቀ ከመንግስት ጀምሮ ከክልሉ መንግስትም ሆነ ከፌዴራል መንግስት ምን እየተሰራለ እስካሁን የሚለው ይህን መልእክት ማስተላለፍ እፈልጋለሁ። የመሬት መንቀጥቀጥ አደጋ በሚያጋጥምበት ጊዜ ህብረተሰቡ ማድረግ ስላለበት ጥንቃቄም ምሁራኑ አብራርተዋል። ዶክተር መሰለ ኃይሉ ለምሳሌ ይህን ሰሞን ኮንዶሚኒየም አካባቢ ትልቅ አካባቢ ነው። ሸሽፎ ወደ ውጭ ተባለ እና ይ ክልክል ነው። በእርዝ ኩዌክ እርዝ ኩዌክ በሰከንድስ ነው የሚያልቀው በ ለምሳሌ ኮቤ እርዝ ዘጠኝ ሰከንድ ነው፣ አምስት ሰከንድ አራት ሰከንድ እና በዛ ትሮጦ የት ይደረሳል? ከበርም አንወጣ። ለዚህ መሮጥ የመጨረሻው አደገኛ ነው። በእርግጥ እንግዲህ ፓኒክ ማድረግ ያለብን እቃ መውዳድ፣ መጽሐፍ ሼፍ መውደቅ ሲጀምር ነው። ትንሽ እቃ መውደቅ ምናምን ከጀመረ ጠረጴዛ ስር አንዳስር በር ከፍተን ደግሞ የበር ፍሬም ስር ለምዙ ግርግዳ መዛ ስለሌለ እና ፍሬሙ ራሱ ስለሚረዳ እንደዛ ብለን ወደ ላይ ማየት ነው። ኬት እየፈረሰ ነው። ዝም ብሎ ድርግም የሚሉ ህንፃዎች አሉ። በጣም ፖር የሆኑ ግን ዘጠና አምስት ዘጠና ስድስቱ ፐርሰንት ህንፃ ከአንድ በኩል ነው የሚፈርሰ። ስለዚህ ከፈረሰበት ወደ አልፈረሰበትም መሸሽም ይቻላል ማለት ነው። መሸሽ ምሮ መሬት መንቀጥቀጡ ከአቆመና የህንፃ የመፍረስ ድምፅ ካለ ደግሞ ማገገገግ ልክ እሱ ሲቆም ያኔ ነው ቶሎ ሞ ካለ፣ በለዚያ ግን ሮጠንም አናመልጥም። ዝም ብለን ራንድም ስሮት በቃ እዛ ቁጭ ብለን ጠረጴዛ ሰሆነ ወይም አንድ ኮርነር ሆነ አይተን የምናመልጠውን ነገር ወደ አደጋ ነው ምንሮጠው። ለሆነም ለትንሽ ለትልቁ ስሮት ከደረጃ ሞድኮ ወይ መስታም ሄድም ለሞት ይቻላል። ማ የሚያሳዝነው ደግሞ ህንፃ ብዙ ጊዜ ግርግዳ ና ክላዲንግ የሚወድቀው ወደ ውጭ ነው። ስለዚህ ሄደን የት ነው በቀደማውን ኮንዶሚኒየም አንድ ፎቶ አይቻል ወጥተዋል ግድንፃ ውስጥ የሚቆሙ መራቅ ይገባናል። ከዛ ከወጣን በኋላ ወድቆ ሊደርስ ከሚችልበት ህንፃው ሃያ ሜትር ከሆነ እኛ ሃያ ሜትር ገደማ መራቅ ይኖርበታል። ሌሎች ሁሌ ባትሪ በአጠገባችን ብናስቀምጥ አይተን እንኳን ለመውጣት በቃ ባትሪ ብዙ ሰው ሕይወት ያድናል። እሳት፣ ለምሳሌ መሬት መንቀጥቀጥ ካለ ቶሎ ቡታ ጋዝ ወይም ኢብን ውሃ አድርገን ከሰልም ከሆነ ለምን ብዙ ጊዜ ትንሽ ነገር እንኳን ቢወድቅበት ወይ መጽሐፍ ቢወድቅበት ወረቀት፣ መጋረጃ እሱ ነው ሰው የሚፈጀው እነኚህ ያሉ ጥንቃቄዎች በግል ማለት ነው። በአሁኑ ወቅት የመሬት መንቀጥቀጥ ከሚስተዋልበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚከሰተው ንዝረት መጠኑ ዝቅተኛ በመሆኑ የከፋ ጉዳት ሊያስከትል አይችልም የሚሉት ምሁራኑ፣ ሆኖም ክስተቱ እስከ መቼ እንደሚቆይና በሂደት መጠኑ ምን ያህል እንደሚሆን በይፋ መተንበይ አይቻልም ብለዋል። በመሆኑም መደናገጥ ሳያስፈልግ በመንግስትና በሕዝቡ ዘንድ ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ሚኒስትሩ የእጅ ስልካቸውን ባለማንሳታቸው ለጊዜው አልተሳካም። ሆኖም በአዲስ አበባ መስከረም 26 ቀን የተከሰተውን የመጀመሪያውን ንዝረት ተከትሎ መስሪያ ቤቱ ባወጣው አጭር መግለጫ የአዋሽ ፈንታሌውን የመሬት መንቀጥቀጥ ንዝረት በደሴ መስመር እስከ ኮምቦልቻ፣ አዲስ አበባ፣ መተሃራና በሌሎችም ቦታዎች ተሰምቷል ብሏል። ላለፉት ቀናትም አነስተኛ መጠን ያላቸው ተመሳሳይ አይነት የመሬት ንዝረቶች ሲያጋጥሙ መቆየታቸውንም ባለሙያዎች ማመልከታቸውን የገለጸው መስሪያ ቤቱ ሕዝቡ የጥንቃቄ መልእክቶችንና የዘርፉን ባለሙያዎች ምክር ሀሳቦች ከመገናኛ ብዙሀን እንዲከታተል መልእክት አስተላልፎ ስለ መንግስት እርምጃ ግን በይፋ ያለው ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተንና ማብራሪያውን በመስጠት የተባበሩንም ባለሙያዎች እጅጉን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ደግሞ እንግዲህ ወልዴ በሳምንታዊው ፕሮግራሙ የሙዚቃ ቃና አብሯችሁ ያመሻል። ጤና ይስጥልኝ እንደምን አመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል ሙዚቃዎቹን ምራርጨው ለእናንተ የማደርሰውና እስከ አራት ሰዓት አብሬያቸው የምቆየው እንግዳ ወል ነኝ Learning to Fly ከጅምሩ የጊታሩ ድምፅ ቀልብ የሚስበው ይህ ሙዚቃ ታም ፔቲ እና ሄርት ብሬከርስ በተሰኘ የሙዚቃ ቡድን ከ30 ዓመታት በፊት የተቀነቀነ ነው። አንድ አውሮፕላን አብራሪ ማብረሩ ቀላል ነው፣ ከባዱ ሥራ ግን አውሮፕላኑን ማሳረፍ ነው ሲል መስማታቸውን ተከትሎ ሁለቱ የባንዱ አባላት የዘፈኑን ግጥም ጽፈዋል። ከዕለት ተዕለት የሕይወት ፈተና ጋር እንዲገናኝ አድርገው ተርከውታል። ለርኒንግ ቱ ፍላይ I'm ለርኒንግ ቱ ፍላይ በታምፔቲ እና ሄርት ብሬከርስ በተሰኘው ባንድ ነበር። የሙዚቃ ቃና ይቀጥላል። መታ መታ የምትለው ተአምር ግዛው ነች ምን አይሆን የመታው

መታ መታ በተአምር ግዛው ነበር። የሬጌው ንጉሥ ባብ ማርሊ ነው። ሦስት ትንንሽ ወፎች በማለዳ ደጃፍ የላያየው ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል። Rise up this morning ሞደርስ። ባብ ማርሊ ነበር። ባብ ማርሊ ዋን ላቭ በሚል በሕይወቱና በስራው ላይ የሚያጠነጥነው ፊልም ባለፈው ወር ተለቋል። እስካሁን በአሜሪካ ብቻ በፊልም ቤቶች 93.8 ሚሊዮን ዶላር ሲያገኝ በመላው ዓለም ደግሞ 169.6 ሚሊዮን ዶላር ገቢ አድርገዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላቸውን የሙዚቃ ቃናን ነው። እንግዲህ ሌነኝ እስከ አራት ሰዓት አብራችን ልትቆዩ ይጋብዛሉ። ዌይ ሜክሊፍ የፓፍ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንደ አውሮፓን አቆጣጠር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው። ሌት ሚ ፊል በማይክል ጃክሰን እና በብሪትኒ ስፔርስ ነበር። ቀደም ብዬ እንደጠቀስኩት ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመት ምክንያት የማድረግ ነው። ውድ ትኬቶች ከተሸጡበት የሙዚቃ ኮንሰርቶች አንዱ ሆኗል። ከፍተኛው የትኬት ዋጋ 10,000 ዶላር ነበር፣ ነገር ግን ማይክል ባለበት አዳራሽ እራት መብላትን እና በማይክል የተፈረመ አልበምን ማግኘት ይጨምር ነበር። የሚያዋጣ ይመስለኛል። ከዚህ ታሪካዊ ኮንሰርት 8 ዓመታት በኋላ በአውሮፓውያን አቆጣጠር 2009 የፖፑ ንጉሥ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል። የሙዚቃ ቀና ይቀጥላል። በመዋደዳችን ቴዎድሮስ ታደሰ ነው

i ቴድሮስ ታደሰን አመስግነን ለሳምንት ቀጠሮ እንያዝ። እንግዲ ወሌ ነኝ፣ ሰላም። ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላለፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅ ታየነኝ። ፕሮግራማችንን የመራልን ንጉሡ ታምሬ ነው። አብራችሁን ስላመሻችሁ እጅጉን እናመሰግናለን። በሰላም